ማህደረ ዜና ኢትዮጵያ፣ የሰላም ዲሞክራሲ፣ የፍትህ ነጻነት ጅምር ተስፋዋ ባይጠፋ በጎሳ ግጭት ግድያ ደብዝዟል። የኢትዮጵያዊ የአንድነት፣ የመቻቻል መደጋገፍ ነባር ወግ ጨርሶ ባይሰበር ግራ ቀኝ እየተላጋ ነው። የአዲስ መሪዋ የመፈቃቀር የይቅርታ መደመር መርህ ባይቀጭ እየተውገረገረ ነው። ባለፉት ሰባት ወራት ሶማሌ፣ ሀረርጌ፣ ቦረና፣ ኮንሶ፣ አሶሳ፣ አዋሳ፣ ወልቂጤ፣ ጌዲዮ ወይም ጉጂ ላይ ኢትዮጵያውያን ጎሳ ለይተው ሲተላለቁ ለአዲስ አበቦች አንድም የሩቅ ሀገር ጥፋት አሊያም ያለፍ አገደም አጋጣሚ መስሎ ነበረ። አዲሱ ዓመት ከአዲስ ተስፋ ጋር በበረቀ ማግስት ግን አዲስ አበባ ውስጥ አዲሱ ተስፋ በአዲስ ደም ይበከል ገባ። አዲስ አበባ፣ ቡራዩ፣ አሸዋ ሜዳ፣ ከታም የነዋሪዎቻቸውን ሕይወት ደም አካል ሀብት ንብረት ለጎሳ ዛር ገበሩ። እንደገና ላፍታም ለምን እንዴት እንበል? የኢትዮጵያ የፌዴራል ፖሊስ ባለፈው ሳምንት እንዳስታወቀው አዲስ አበባ ውስጥ በተደረገ ሰልፍ መሃል የጸጥታ አስከባሪዎችን የተተናከሉ አምስት ሰዎች በፖሊስ ተገድለዋል። የአዲስ አበባ ፖሊስ ግን በሚጠብቃት ከተማ የሆነና ያደረገውን ለሕዝብ ለማሳወቅ ከአንድ ሳምንት በላይ ፈጀበት። ዛሬ አረዳን። በዚህ ሁኔታ ሁከቱ ተፈጠረ። በሁለት እስከ ሰባት የቀጠለበት ሁኔታ ነው የነበረው። በአዲስ አበባ ውስጥ 28 የሚሆን ሰው ሞቷል። በኮልፌ 14፣ አዲስ ከተማ አምስት፣ አራዳ አንድ፣ ንፋስ ስልክ ሶስት፣ ጨርቆስ አምስት በድምሩ 28 ሰው ህይወቱ ያለፈበት ሁኔታ ነው የነበረው። አብዛኛው የሞተው እንዳጣራ ነው፣ አብዛኛው በድብደባ በድንጋይ በተጨማሪ በስለትም የሞተበት ሁኔታ ነው የነበረው። ከዚህ ውስጥ በጸጥታ ኃይሉ የሞተው ሰባት ነው። የአዲስ አበባ ፖሊስ ኮሚሽነር ሜጀር ጀኔራል ደግፌ በዲ ቡራዩ፣ አሸዋ ሜዳ ከታና በየአካባቢያቸው ነዋሪዎች ላይ በጅምላ የዘመተው ወጣት በትንሽ ግምት 58 ሰው መግደሉን ባለፈው ሳምንት ሰምተናል። 15 ሺህ የሚሆን ህዝብ ተፈናቅሏል። አዲስ አበባ ቡራዩ ይሁን ከዚያ በፊት በየስፍራው የተከሰተው ጎሳ ጎሳ ለይቶ የመግደል ማሰደድ፣ የመዝረፍ፣ ማቃጠል አባዜ የህግ ባለሙያና ደራሲ ሙሉጌታ አረጋዊ እንደሚሉት ሀያ ሰባት ዘመን ሲሰበክ የኖረው የዘር አስተሳሰብና ስሜት ውጤት ነው። ባለፉት ሀያ ሰባት ዓመታት ኢትዮጵያ በብሔረሰብ ተሸንሽኖ ሰው በብሔሩ እንዲያስብ ሲገደድ ቆይቷል። አንድ ሰው ቀበሌ ሄዶ መታወቂያ ለማውጣት አባቴ ትግሬ ነው እናቴ ኦሮሞ ናት ሲል አንዱን ምረጥ ተብሎ የሚገደድበት ጊዜ ነው ያሳለፍነው። ኢትዮጵያዊ ነኝ ማለት በጭራሽ የማይቻልበት ነበር ማለት ነው እና ሰዎች ብቻ አይኖራቸውም አሁን ይሄ ነገር ኢህአደግ ተዳግሞ አንዱ ወገን ተሸንፎ ሌላ ወገን ስልጣን ሲይዝ እና አሁን ለምሳሌ እዚህ ሀገር የሚወራው ትግሬዎች ዘበስተ ስልጣን አሁን ኦሮሞዎች ተረክበውታል የሚል ነገር ነው የምትሰማው እና የኦሮሞዎች ዘመን እንደተፈጠረ ተደርጎ ነው የሚቆጠረው። ሰው በዚህ ጊዜ እኔ ትግሬ ነኝ አማራ አይደለሁም ስትል፣ ያ እኔ አይደለም የምትለው ሌላው ሀይል እንደ ጠላት የማየት ወይም ነው ለችግሮች እንደ ምክንያት የመውሰድ ስለሆነና እሱን ለመግለጽ የሚደረግ ጸብ ይመስለኛል። አሁን የህግ መምህር ሙሉ ጌታ አረጋዊ የጎሳ ልዩነት ፍቅረኞች መሀል ድረስ ዘልቆ ፍቅርን ወይም ትዳርን ማመሳቀሉን የሚተርክ ልብ ወለድ መጽሐፍ በቅርቡ አሳትመዋል። አቶ ሙሉጌታ እንደሚያምኑት አሁን በየስፍራው በጎሳኝነት አስተሳሰብ እየተገፉ የሌላ ጎሳ አባልን የሚገሉ ወይም ለአስገዳዮች መሳሪያ የሚሆኑት አብዛኞቹ በዘመነ ኢህአዴግ የተወለዱ ወይም ያደጉ ወጣቶች ናቸው። ኢህአደጎች ምንድን ነው ያደረጉት? በልዩነታችን ላይ እንድንሰራ ነው አስገድደውን የቆዩት ሰው በትውልዱ በኢትዮጵያዊ ትውልድ ሳይሆን በብሔርህ ወይም በክልልህ ተሸንሸን እና በዛው መሰረታችን አይደንቲፋይ አድርግ የተባለ አንድ ሰው አንድ ነገር ብቻ እንዲሆን የተገደደበት ጊዜ ነው ያለፈው ና ለሀያ ሶስት አመታት ህገ መንግስት እንኳን ከወጣ ሀያ ሶስት አመታት አልፎታል። ሲቀጠቀጥ የነበረው ወጣት በተለይ በኢህአደግ ዘመን የተወለደው ነው አሁን የሚረብሸውም የሚጣላውም ወጣቱ እንደ አቶ ሙሉ ጌታ አስተያየት ኢትዮጵያዊው አስተሳሰብ ታፍኖ ጎሰኝነት፣ ክልላዊነት ወይም ብሔረሰባዊነት መንገሱ የህዝብን አንድነት ሸርሽሮ የገዢዎቹን ዕድሜ ማራዘም እስከቻለበት ጊዜ ድረስ ለማራዘም ጠቅሟል። የገዢው ፓርቲ መሪዎች በህዝብ ግፊት ተቀያይረው አዲሶቹ መሪዎች በአጭር ጊዜ መመለስ የነበረበትን የህዝብ ጥያቄ መመለሳቸው በእርግጥ አላነጋገረም። የእስረኞች መለቀቅ፣ የአስቸኳይ ጊዜ አዋጅን የመሳሰሉ አፋኝ ደንቦች መሻር፣ የተቃዋሚ ፖለቲከኞችና ጋዜጠኞች ነጻነት ማግኘታቸው፣ ከኤርትራ ጋር ሰላም መውረዱ፣ አማጽያንና ስደተኛ ፖለቲከኞች ለሰላማዊ ትግል ወደ ሀገር ቤት መመለሳቸው የጠቅላይ ሚኒስትር አብይ አህመድ መንግስት ከወሰዳቸው ጠቃሚ እርምጃዎች ጥቂቶቹ ናቸው። እርምጃዎቹ የአብዛኛውን ኢትዮጵያዊ ድጋፍ ማግኘታቸውም አያጠያይቅም። ከገዢው ፓርቲ እስከ ቀድሞ አማጽያን መሪዎች፣ ከፖለቲካ ቀንቃኞች እስከ የደጋፊዎቻቸው፣ ከጸጥታ አስከባሪዎች እስከ መንግስት ሰራተኞች ያሉት የአብዛኞቹ አመለካከት ባሮጌው የዘር አስተሳሰብ የተቃኘ መሆኑ እንጂ ክፋቱ ክፉ አስተሳሰብ አቶ ሙሉ ጌታ እንደሚሉት ብልጫ ያለውን የተስፋ ጮራ ከማደብዘስ ከግጭትን በተጨማሪ የየሰውን የዕለት ከዕለት ኑሮ ያውከው ይዟል። እኛ ታዳጊ ሀገሮች ነን። እኛ በብዛት ያልተማርን ሰዎች ነን። እኛ ድሆች ነን። እኛ ፈሪዎች ነን። እኛ በመንግስት ቁጥጥር ስር የምንኖር በብታችን ያልተጠበቀ ህዝቦች ነን። ህግና ስርዓት የመንግስትን ፍላጎት ብቻ ለሚያራምድበት ሀገር ህዝብ ምንም ድምፅ ያለው እና ኢትዮጵያ ማህበረሰቦች ያለው ግንኙነት የጎሪጥ በመታየት ላይ የተገነባ እንዲሆን ተደርጎ ህዝቡ እየተከፋፈለ መንግስት እየተጠናከረ ሲሄድ ህዝቡ ይበልጥ መብቱ የሚጣስበትና የማይከበርበት ሲሆነው ሄደ ሄደው በቤተሰብ ውስጥ ገብቶ በሁለት ፍቅረኛዎች፣ አብረ በሚሰሩ ሰዎች፣ በተማሪና በአስተማሪ፣ በሐኪምና በበሽተኛ እንጂ የማይገባው ነገር የለም። የመንግስት አገልግሎት አሰጣጥ ላይ በፍትህ ላይ፣ በአስተዳደር ላይ በሀገሪቱ በአጠቃላይ በጣም ተንሰራፍተው የቆየ ነገር ነው። አሁን ከዚህ ባክግራውንድ ተነስተን አሁን ስንመጣ ያ መንግስት ተዳክሞ እዚህ ደረጃ ሲደርስ እና አዲስ መንግስት የመጣ በሚመስል መልኩ ለውጥ ስታይ ምንድነው የሆነ የመጀመሪያ ኖርማል ሪያክሽኑ? እኔ ነኝ የምበልጠው እኔ ነኝ የምበልጠው ክሌ ጥላቴ ነው፣ ክሌ ወዳጄ ነው ብሎ እንደዚህ ሀገርን በጠላትና በወዳጄ መለየት አዝማሚያ ነው የምታየው። የጠቅላይ ሚኒስትር አብይ መንግስት በአጭር ጊዜ ሊመለሱ የሚችሉ የህዝብ ጥያቄዎችን መመለሱን፣ የይቅርታና የመደመር አስተሳሰብን ለማስረጽ መጣሩን፣ ከሁሉም በላይ ዲሞክራሲ፣ ፍትህና እኩልነትን ለማስፈን ቃል መግባቱን ያልደገፈ ያላደነቀ ወይም ያልተቀበለ ኢትዮጵያዊ ካለ እሱ በለውጡ ጥቅሙን ያጣ ነው። ይሁንና መንግስት የህዝብ ድጋፍ ሞልቶ የተረፈውን ያክል የህዝብን ምርጫም ሰላምና ደህንነትን ማስከበር ግን አንድም አልቻለም ወይም ዳተኛ ነው። የመብት ተሟጋች ድርጅቶች እንደሚሉት ቢያንስ የቡራዩ ህዝብ አደጋ እንደሚጣልበት ሲዛትበት ለጸጥታ አስከባሪዎች የድረሱልን ጥሪ አሰምቶ ነበረ የደረሰበት እንጂ የደረሰለት የለም። አዲስ አበባ ውስጥ ፖሊስ እንዳመነው 28 ሰዎችን ከመገደል ለማዳን ያልፈየደው ፖሊስ የአዲስ አበባ ፖሊስ ኮሚሽነር ሜጀር ጀኔራል ደግፌ በዲ እንዳሉት አሁን ወጣቶችን በጅምላ እያፈሰ በየጦር ካምፖ እያጎረ ነው። ህገወጥ በሆነ መልክ ወደ ሰልፉና ወደ ህገወጥ ስራዎች የገቡትን በቁጥጥር ስር አድርገናል። አብዛኛው አብዛኛው እያጣራን እየመከርን የመልቀቅ ስራዎችንም ሰርተናል። ከዚህ ጎን በጎን ግን በህጉ የሚያስጠይቃቸው በሁከቱ የተሳተፉ እንደ ዜጋ ቀጣይ ጥፋት ውስጥ እንዳይገቡ በተለያየ መልክ ሰብስበን ለህንፀት ለጊዜው ሰንዳፋ አካባቢ አቆይተን ወደ ጦል ላይ የገቡ አንድ ሺህ ሁለት መቶ አራት ዜጎች እዛ ይገኛሉ። የህግ ባለሙያ ሙሉጌታ አረጋዊ የፖሊስን እርምጃ ፍትሐዊነት ይጠይቃሉ። አዲስ አበባ ውስጥ፣ ከአዲስ አበባም ውጭ እንደምንሰማው ሰዎች እየታፈሱ ዝም ብለው በጅምላ እየታሰሩ ነው። ይሄ ነገር ጥሩ ነው ወይ? ይሄ ነገር ያስኬዳል ወይ? በመንግስትና በህዝብ መካከል ያለው ግንኙነት ጥሩ ያደርገዋል ወይ? ይሄ አያያዝ በተለያዩ የፖለቲካ ድርጅቶች መሀል የሚኖረው ግንኙነት ጥሩ ይሆናል ወይ? በጅምላ ማፈስ ህጋዊ ነው ወይ? አንድ ሰው ዲው ፕሮሴስ ፍሎ ሳይከተል ዝም ብሎ መንግስት ለጨነቀው ብቻ የሚያደርገው ነገር ባቃተው ብቻ። ለምንድ ነው እንደዚህ የሚደረገው እና ያ ፕሮሚስ የተደረገው ነገር መልሶ አይወስድም ወይ? የአዲስ መሪዎቹን ርዕይ እርምጃና ቃል በመደገፍ በየአደባባው የሚሰለፈው አንዳንዴም የቦምብ ማብረጃ የሆነው ህዝብ የጎሳ ዛር በሚያስደልቃቸው እብሪተኞች በካራ መታረዱ በእርግጥ ብዙዎች እንዳሉት ዘግናኝ፣ አሳዛኝ፣ አሳሳቢ፣ አስጊም ነው። የፌዴራል ይሁን የክልል፣ የወረዳ ይባል የቀበሌ ባለስልጣን ወይም ጸጥታ አስከባሪ የህዝብን ደህንነት ማስጠበቅ እንጂ ህዝብ ከተገደለ ሀብት ንብረቱ ከጠፋ ከተፈናቀለ በኋላ ለቅሶ ደራሽ አስከሬን ቆጣሪያ አስፈልገውም። አቶ ሙሉ ጌታ እንደሚሉት ደግሞ የየትኛውም መንግስት የመጀመሪያ ኃላፊነት የዜጎቹን ደህንነት ማስከበር ነው። እስከ ፍልስፍናው ጀምሮ እስከ ተግባራዊ ተቋምነቱ ስታየው መንግስት ያስፈለገው ዋናው እና የመጀመሪያው ቀዳሚ ስራው ለዜጎች ሴፍቲ መስጠት፣ ሴኪሪቲ መስጠት ደህንነት፣ የዜጎችን ደህንነት አንዱ ዜጋ በሌላው ዜጋ እንዳይነሳ ፍልስፍናው ሲጀመር ማለት እና ዜጎች በሰላም እንዲኖሩ መንግስት ስልጣን ይኖረዋል። በዛ ስልጣን ለህዝብ ሴኪሪቲ ወይም ደህንነት ይሰጣል። ነው ሌላው ክርፍት ነው፣ ሌላው ተጨማሪ ስራ ነው። የተለያዩ ሀይሎች እንደልባቸው እንዲፈነጩ ማድረግ የለበትም። ሰውን ሊያስደነግጥ የሚችል ህዝቡን ለአመት ሊያነሳሳ የሚችል ንግግር ሲደረግ እየሰማ ዝም ማለት የለበትም። ፖለቲከኞችን መቆጣጠር መቻል አለበት። ህግና ስርዓት መከበር መቻል አለበት። አሁን በኢትዮጵያ መንግስት እያየነው ያለነው በዚህ ቀዳሚ ስራው በዚህ ዋነኛ ስራው መንግስት አስፈላጊ የሆነበት ምክንያት ላይ ፌል እያደረገ ነው። ለህዝቡ ደህንነት ማረጋገጥ ካልቻል መንግስት ነኝ ማለት አልችልም። ሲምፕል ነው። ፋንዳሜንታል የሆነ ነገር ጎድለዋል። የኛ ጥያቄ መንግስት ከሆነ ነገር እየጠየቅ ነው። አሁን ሶማሌ፣ ምስራቅ ሀረርጌ መቶዎች ሲገደሉ የሶማሌ ክልል መሪዎች ተጠያቂ ሆነው ታሰሩ። ልዩ ፖሊስ የተባለው ኃይል ተወገዘ። ደቡብ ኢትዮጵያ ከአዋሳ እስከ ወልቂጤ ለሞተ፣ ለተፈናቀለው ተጠያቂ የተባሉ የየአካባቢው ባለስልጣናት ከስልጣን መነሳታቸው ተነገረ። አሶሳም እንዲሁ ነበር። የጌዲዮ ጉጂስ? የአዲስ አበባስ? አዲስ አበባ ምናልባትም ከአሸዋ ሜዳ በተዛቀ አሸዋና ድንጋይ በተሰራ ቤት ተቀምጠው የዚያው የአዲስ አበባ የቡራዩና የአካባቢውን ግድያ ዘረፋና ቃጠሎ ለማስቆም ያልፈለጉ፣ ያልቻሉ ወይም በቸልታ ያለፉ ባለስልጣናት ለፍትህ እስኪቀርቡ ምን ያህል ጊዜ ይፈጅ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።